የተወደዳችሁ የዓለም አቀፉ አድቬንቲስት ሬዲዮ የመዝሙር ጊዜ አድማጮች እንደምንሰንበታችኋል። ዛሬ ለየት ያለ የመዝሙር ጊዜ ይዘንላችሁ መጥተናል። ዘማሪ ኪሩቤል ማን ያዘዋል እና የሙዚቃ ባለሙያ የሆነው ወንድማችን አማኑኤል ቡሊ እዚህ በስቴዲዮ የተለያዩ መዝሙሮችን ለማቅረብ ተዘጋጅተው እየተጠባበቁ ነው። መዝሙራቸው ቅዱስ ቅዱስ ቅዱስ ኃያል ጌታችን የሚል ነው። ይህ መዝሙር በዮሐንስ ራእይ ምዕራፍ አራት ቁጥር ስምንት ላይ ያለውን የሰማይ አምልኮ ያስታውሰናል። አራቱም እንስሳቶች እያንዳንዳቸው ስድስት ክንፎች አሏቸው፣ በዙሪያቸውና በውስጣቸውም ዓይኖች ሞልተውባቸዋል። ቅዱስ ቅዱስ ቅዱስ የነበረውና ያለ የሚመጣውም፣ ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። ዋው! በሰማይ መላእክት ቀንና ሌሊት ሳያቋርጡ ፈጣሪያቸውን የሚያመልኩት እንዴት ይሆን? ይህን በማሰብ እኛም አምላክን በታላቅ አምልኮ ማምለክ እንድንችል መንፈስ ቅዱስ ይርዳን። et dosque dosque duus ስም እልል በሉ። በመቀጠል የምናደምጠው መዝሙር ይሆናል። አየሁ እነሆም አንድ እንኳን ሊቆጥራቸው የማይችል ከሕዝብም ከነገድ፣ ከወገንም፣ ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባንም ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ። ከነዚህ በበጉ ደም ከተዋጁት ጋር ሆነን እኛም ለበጉ ክብር መዘመር እንድንችል እግዚአብሔር በጸጋ

የሚንጋብዛችሁ መዝሙር እዘምራለሁ ለአዳኜ። የክርስቶስ የማዳን ምስጢር ሲገባን ከልብ በምስጋና እንዘምራለን። ይህ መዝሙር ጌታ ስላሳየን አስደናቂ ፍቅር የተዘመረ መዝሙር ነው። ድንቁን ታሪክ ነግራለሁ ከጥፋቴ እንዳዳነ ሰፊ በ Good. i ምስጋና ለአምላክ። በመዝሙር 149 ከቁጥር 1 ጀምሮ፣ ሃሌሉያ ለእግዚአብሔር አዲሱን ቅኔ ተቀኙለት። ምስጋናው በቅዱሳኑ ጉባኤ ነው። እስራኤል በፈጣሪው ደስ ይበለው፣ የጽዮንም ልጆች በንጉሣቸው ሐሴት ያደርጉ። ስሙን በመዝሙር ያመስግኑ፣ በከበሮና በመስንቆም ይዘመሩለት። እግዚአብሔር በሕዝቡ ተደስቷልና የዋሃንንም በማዳኑ ከፍ ከፍ ያደርጋልና፣ ቅዱሳን በክብር ይመካሉ በምንጣፋቸውም ላይ ሐሴትን ያደርጋሉ። ምስጋና ለአምላክ Mes gana bedes thank Look. Okay. ቅዱስ ቅዱስ ብለው ሲዘምሩ የዳኑት ሁሉ ሰማይ ሲደርሱ ስለ ማዳኑ እያወደሱ ይዘምራሉ። የዚያን ጊዜ መላእክት ዝም ብለው የዳኑትን ወገኖች የምስጋና መዝሙር ያዳምጣሉ። መላእክት ስላልወደቁ የመዳንን ደስታ አያውቁትም፣ ግን ስለ ዳኑት ደስ ይላቸዋል። መዳን ግን በግል ምን ያህል እንደሚያስደስት የዳኑት የሰው ልጆች ናቸው የበለጠ የሚያውቁት። ይህ መዝሙር የሚገልጸው ይህንኑ ነው። አብረን እናዳምጠው በሰማይ መዝሙር ሲዘመር ሰምተነው የማናውቀው መላእክት ያመሰግኑት በዙፋን ላይ ያለውን በተቃኘ በገናቸው በማረውም ድምፃቸው ኦ እኛም ጌታ ኢየሱስን ከልብና አገልግለው I'm not a man, እኛን ላዳነን ለጌታ ለገዛን ነው መዝሙሩ። መከራን ሁሉ ያለፍነው ነው። ወደዚያች ግሩም አገር በሚወርደውም ንጹሕ ምንጭ ልብሳችንን አነጻ። ቅዱስ ቅዱስ ብለው ሲዘምሩ እኔ ተባብሬያቸው የሰማይን ቤት ላደምቅ። ግን የመዳን ታሪክ ስዘምር ያዳምጣሉ። መላከልቶ አላወቁም የመዳንን ደስታ መላእክት ቆመው ሲሰሙ ያልዘመሩትን መዝሙር እነዚያ በደም የነጹት በብዙ ፏፏቴ ድምፅ ስለ መከራ ዘመሩ፣ ድል የነሱትን ውጊያም ታላቁን አዳኛቸውን ኢየሱስን አወደሱት። ቅዱስ ቅዱስ ብለው ሲዘምሩ እኔም ተባብራቸው የሰማይን ቤት ላደንቅ ግን የመዳን ታሪክ ስዘምር ያዳምጣሉ መላከቶ አላወቁ። ያልዘመሩትን ላዳኝ ዘምራለው በጨለማው መስቀል ላይ በደሌን ለደመሰሰው ከኃጢአቴም ላነጻ ውድ አድማጮቻችን፣ በነበረን የመዝሙር ጊዜ እንደተባረካችሁ ተስፋ በማድረግ በሚቀጥለው ሳምንት እስከምንገናኝ፣ እስከዛው ድረስ የእግዚአብሔር ጸጋ ከሁላችን ጋር ይሁን። መልካም ሳምንት። ጣፋት ዜማ እዘምራለን በጸጋ አገኛለሁ ችግር መከራ

Ramadale, you in Augusta Meet <inaudible> <inaudible> <inaudible>